ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ህዝብን እንደዚህ የሚያረጋጋ ህዝቡ በስጋት በፍራቻ ሱቅ፣ ማንኛውም ገበያ እንቅስቃሴ የለም ሆቴሎች እንደተዘግቡ ነው ያሉት። አቶ ደንበላ ደማ የአዶሎ ከተማ ነዋሪ ናቸው። ዝርዝሩ በዕለቱ አብይር ሲቀርባል። ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግስት ያቀረቡት የመልሶ መቋቋም ጥያቄ እስካሁን ምላሽ ያለማግኘቱንና በአሁኑም ወቅት በአካባቢው ሰው እርዳታ በባህርዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ጠልለው እንደሚገኙ ተናግረዋል። የዚህንም ዝርዝር ይዘናል። በዜና መጽሄት ክፍለ ጊዜ ይቀርባል። ሳምንታዊውን የኢትዮጵያውያን በአሜሪካና ሴቶችና ቤተሰብ በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ በርከት ያሉ ዝግጅቶችና ቅንብሮችም ይዘናል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 9 2010 ዓ ም ስርጭታችን ጋር አስተናጋጆቻችሁን ያዳኝ ፍሳዬና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እንዲሁም ከስርጭቱ መሐንዲስ ቫስኮ ቫለሪ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና መልካም ምሽት። ፕሬዚደንት ዶናልድ ትራምፕ በሰሜን ኮሪያ ታስረው የነበሩት ሶስት አሜሪካውያን ተፈተው ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ወደ ሀገራቸው እየተመለሱ መሆናቸውን ገልጸዋል። ትራምፕ ዛሬ ይህን ያስታወቁት ሶስቱ በደህና የጤንነት ሁኔታ ያሉ ይመስላሉ ሲሉ በትዊተር ባስተላለፉት መልእክት ነው። የተፈቱት አሜሪካውያን ሀገራቸው ሲገቡ እንደሚቀበሏቸውም ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ስለሚያደርጉት ንግግር ለመዘጋጀት ነበር ሰሜን ኮሪያ ሄዱት። ቶኒ ኪም ና ኪም ሃክ ሶንግ የተባሉት አሜሪካውያን በፒዮንግያንግ የሳይንስና የቴክኖሎጂ ዩኒቨርሲቲ ያስተምሩ ነበር። ባለፈው ዓመት የታሰሩት በጸረ መንግስት ተግባር ተሳትፈዋል፣ መንግስትን ለመገልበጥ ሞክረዋል በሚል ክስ ነበር። ኪም ጆንግ ቹል የተባለው ደግሞ ከሶስት ዓመታት በፊት በስለላ ተግባር ተከሶ የአስር ዓመታት የከባድ ሥራ እስራት ተበይኖበት ነበር። በሌላ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ነክ ዜና አገራቸው ከኢራን ጋር ከተደረገው የኒክሌር ስምምነት ማስወጣታቸውን ትላንት ይፋ አድርገዋል። ቀድሞውንም መደረግ ያልነበረበት የተዛባ የአንድ ወገን ስምምነት ነው ሲሉም ነቅፈውታል። ኢራን በዩናይት ስቴትስ ካሉ ከውሉ መውጣት የኒውክሊየር ፕሮግራሟን ብታሳድግ ወይም ብታዳብር እጅግ ከባድ አንድምታ ይከተላል ሲሉም ዛሬ አስጠንቅቀዋል። ትራምፕ በዋይት ሀውስ ቤተ መንግስት የዲፕሎማሲ ክፍል ሆነው ሲናገሩ፣ ዩናይትድ ስቴትስ አሁን ተነስቶ የነበረው ማዕቀብ በኢራን ላይ መልሳ ትጥለዋለች። ብለዋል አያይዘውም በቀድሞ ፕሬዚዳንት ባራክ ኦባማ ተነስቶ የነበረውን መላውን የኒውክሌር ማዕቀብ መልሰው እንደሚጥሉም ለአገሪቱ ተቋማት የሚተላለፍ ትዕዛዝ ፈርመዋል። ከሶስት ዓመታት በፊት የኢራንን የኒውክሌር ፕሮግራም የሚገድብ በምላሹም በኢራን ላይ ተጥሎ የነበረውን ማዕቀብ የሚያነሳ ስምምነት የፈረሙት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ነበሩ። ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከኢራን ጋር ከተደረገው የኒውክሌር ስምምነት ለማስወጣት መወሰናቸው ከሁለት ዓመታት ተኩል በፊት በሀገሪቱ ምክር ቤት ተከስቶ የነበረውን መራራ የፖለቲካ ክርክር ቀስቅሷል። ዲሞክራቶች ውሳኔውን አሜሪካን ከዓለም የዲፕሎማሲያዊ ማህበረሰብ ወደ ማግለል የሚያመራ የመጀመሪያ እርምጃ ነው ሲሉ ነቅፈዋል። ሪፑብሊካውያን ግን የቅድሞ ፕሬዚደንት ኦባማ የውጭ ፖሊሲዎች ምልክት ከሆኑት አንዱን የሚያከትም እርምጃ አድርገው በማየት አሞግሰውታል። በሌላ ተያያዥ ዜና ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ቀደም ብሎ ከተገለጸው ከ2015 የኢራን የኒውክሌር ስምምነት እንድትወጣ በማድረጋቸው የፋርሱ ባህረ ሰላጤ ሀገሮች ውሳኔውን ሲያወድሱ፣ የኢራን ባለስልጣናት ግን ብስጭት የተቀላቀለበት ቁጣ ሰምተዋል። ግብጽ ደግሞ ዝምታን መርጣለች ይላል ከካይሮ የደረሰን የኤድዋርድ ኢራንያን ዘገባ። አዲሱ አበበ ይዞ ቀርበዋል። ፕሬዚዳንት ዶናልድ ትራምፕ ትናንት የዩናይትድ ስቴትስን ከኢራኑ የኒኩሌር ጦር መሳሪያ ስምምነት መውጣት ይፋ እንዳደረጉ ዛሬ ረቡዕ የኢራን የምክር ቤት አባሎች የዩናይትድ ስቴትስን ሰንደቅ ዓላማ ሲያቃጥሉ ታይተዋል። ፕሬዚዳንቱ ሐሰን ሮሃኒ ደግሞ ዩናይትድ ስቴትስ ስምምነቶችን በማፍረስ የታወቀች ነች ማለታቸው ተሰምቷል። የኢራኑ የበላይ ወይም ሃይማኖታዊ መሪ አያቶላ አሊ ሐሜኒ ዛሬ ለአንድ የተማሪዎች ስብስብ ባደረጉት ንግግር ደግሞ ዩናይትድ ስቴትስ በመሠረቱ የኢራንን ሕልውና አትደግፍም፣ ይሄ የኒኩሌር ስምምነት ደግሞ እንዲያው ሰበብ እንጂ ጠላትነቷ የቆየ ነው ብለዋል። ይሮድ ጊሪ አምሪኮ በታሪም ሆይ አያቶላህ በንግግራቸው ይሄ የሚሳይል ወይም የኒኩለር ጦር መሳሪያ ጉዳይ ለምክንያት የተሰጠ ነው፣ የኢራንን በመካከለኛው ምስራቅ ውስጥ መኖር ወይም በአረቡ ዓለም ውስጥ መገኘትን በራሱ ዋሽንግተን ወትሮም አትወደውም ነው ያሉት። የፋርሱ ባሕረ ሰላጤ አገሮች እነ ሳውዲ አረቢያ፣ የተባበረው አረብ ኤምሬትስና ባሕሬን የመሳሰሉት ግን የፕሬዚዳንት ትራምፕን ውሳኔ አወድሰው ድጋፋቸውን ገልጠዋል። የሳውዲው ውጭ ጉዳይ ሚኒስትር አብዱል ጃቢር በትዊተራቸው የዩናይትድ ስቴትስን ከኢራን የኒኩሌር ስምምነት መውጣትና የኢኮኖሚ ማዕቀቡን ለማጠናከር የተወሰደውን እርምጃ እንደግፋለን ብለዋል። የሳውዲና የአረብ ኤምሬትስ አገሮች ወዳጅ የሆነችው ግብፅ በበኩሏ በፕሬዚዳንት ትራምፕ ላይ የተሰነዘሩትን ትችቶች አናንቃ ነው ያየችው። የውጭ ጉዳይ መስሪያ ቤት በበኩሉ ባወጣው መግለጫ የግብፅ ማለት ነው ከዚህ ከኒኩሌር ጦር መሳሪያ ጉዳይም ሆነ ከኢራንን በአረብ አገሮች የውስጥ ጉዳይ ጣልቃ የመግባት ልምድ አኳያ ግብፅ የዩናይትድ ስቴትስንም ሆነ የዓለም አቀፉን ሕብረተሰብ ሁኔታ በውል ትገነዘባለች፣ ትረዳለች ብለዋል። ይሁንና ግን ይህ የወቅቱ ሁኔታ ወዳልተፈለገ የጦር መሳሪያ ግጭት እንዳይገባና የክልሉን መረጋጋት እንዳያደፈርስ ግብፅ ከፍ ያለ ስጋቷን ገልጣለች። አንድ የታወቀ ትውልድ ኢራን እስራኤላዊ ጋዜጠኛ ሊባኖስ ባሉት የኢራን የአብዮት ጥበቃ ኃይሎች ያልተለመደ እንቅስቃሴ እየታየ ነው ሲል የእስራኤል የስለላ ምንጮች ገልጸዋል ይላል መናሽ አሚር የተባለው ጋዜጠኛ ፕሬዝደንት ትራምፕ ሀገራቸውን ከኢራን ጋር ከተደረገው የኒውክሌር ስምምነት ለማስወጣት መወሰናቸውን አስመልክቶ በአሜሪካ ድምፅ ላለው ልዩ የፋርስ ፕሮግራም ሲናገር የመረጃ ምንጮች ትላንት ሊባኖስ ውስጥ የኢራን የአብዮት ጥበቃ ኃይሎች እንቅስቃሴን ተመልክተዋል ሲል ተናግረዋል። ኢየሩሳሌም አጠገብ ሆኖ የሚሰራው አሚር በተናገረው መሰረት እንቅስቃሴው ምን እንደሆነ ባይገለጽም፣ ጥቃት ለመክፈት እንዲያመቻቸው የኢራን አብዮት ጥበቃ ኃይሎች ሚሳይሎችን ወደ እስራኤል ድንበር አጠገብ እያንቀሳቀሱ ሊሆን ይችላል። አንዲት ነባር የዩናይት ስቴትስ ማዕከላዊ የስለላ ድርጅት ሲአይኤ ሰራተኛና የአሁኑ የድርጅቱ ምክትል ስራ አስኪያጅ ጂና ሀስፐል ዛሬ የዩናይት ስቴትስ ምክር ቤት አባላት ፊት ቀርበው ለጥያቄዎች መልስ ሰጥተዋል። ከዚህ ቀደም በድርጅቱ አሰራር ታይቷል የተባለ ጭካኔ ወይም ጭካኔ የታከለበት የምርመራ ዘዴን ለማስቆምም ለምክር ቤቱ አባል አቃል ገብተዋል። ሀስፐል የስለላ መስሪያ ቤቱ ኃላፊ እንዲሆኑ በፕሬዚዳንት ትራምፕ የተሰየሙ ሲሆን የምክር ቤት አባላት ፊት የቀረቡት ሽመታ ቸውን ለማጸደቅ ወይም ላለማጸደቅ በሚደረገው ሂደት እንዲወሰን ነው። ግልጽ በሆነና በማያወላዳ መንገድ ቃል ልገባላችሁ ይችላለሁ። ሲአይኤ በኔ አመራር ስር እንዲህ አይነቱን የማሰርና የምርመራ ፕሮግራም እንዲቀጥል አያደርግም ሲሉ ለምክር ቤት አባላቱ ቃል ገብተዋል። አስፈል በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የስለላ ኮሚቴ ፊት በቀረቡበት ወቅት የገጠሟቸው ጥያቄዎች ድርጅቱ በሚፈጽመው አስከፊ የተባሉ የምርመራ ዘዴዎች ላይ በነበራቸው ሚናና ተግባሩም እንዳይታወቅ ሲሉ ለመሸፋፈን ሳይሞክሩ አልቀሩም በሚሉት ላይ ያተኮረ ነበር። ሀስፐል ከ16 ዓመታት በፊት ታይላንድ የነበረውን ምስጢራዊ የሲአይኤ እስር ቤትን ይቆጣጠሩ በነበረበት ወቅት በእስረኞች ላይ ይፈጸመ የነበረውን አስከፊ የምርመራ ዘዴ ወይም ስቃይ ነው በሚል ሲወገዝ መቆየቱም ይታወቃል። ዘጠና ሁለት ስለ ምርመራው ዘዴ የሚያሳዩ ቪዲዮ ምስሎች እንዲደመሰሱ መመሪያ አስተላልፈዋል በሚል ሀስፐል ተከሰዋል። በመጨረሻም የሶማሊያ ባለሥልጣኖች እንደሚሉት አንድ አጥፍቶ ጠፊ በታችኛው ሸበሌ ክልል በሚገኝ ገበያ ላይ ባደረሰው ጥቃት ቢያንስ 14 ሰዎች ተገድለው 15 ቆስለዋል። ክልሉ ከሶማሊያ መዲና ሞቅዲሾ 90 ኪሎ ሜትር ርቆ ይገኛል። በጸጥታ ጉዳይ የክልሉ ምክትል አስተባባሪ አብድል ፋታህ ሐጂ አብዱሌ አጥፍቶ ጠፊው ኢላማ ያደረገው ሰው የሚበዛበትን የጫት ገበያን ነው ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ክብደና አዳኝ ፍስሐየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 ና በ15 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከምሽቱ አራት ሰዓት ይቀጥላል። በቅድሚያ ግን የዕለቱን አብይ ርዕስ የለገደምቢ የወርቅ ማዕድን አድርሷል የተባለውን የአካባቢ ብክለትና ያስከተለውን ጥፋት በመቃወም ከአዶላ ከተማ አደባባይ በወጣው ህዝብና በጸጥታ ኃይሎች መካከል በተፈጠረ ግጭት በትናንትናውና በዛሬው ዕለት አምስት ሰዎች መገደላቸውን ቁጥራቸው ሰባት የሚደርስ ሌሎች ደግሞ መቁሰላቸውን ምንጮች ለአሜሪካ ድምፅ አስታውቀዋል። ዛሬ በከተማዋ መሀል የመከላከያ ሰራዊት መስፈሩንና ምንም አይነት እንቅስቃሴ የለም ነው የተባለው። በአካባቢው በአግዋይ ወረዳ አይዲማ ከተማም ህዝብ ለተመሳሳይ ተቃውሞ ወጥቶ እንደ ሰነበተ የሚድሮክ ኩባንያም ከአካባቢው እንዲወጣ እየተጠየቀ መሆኑ ተገልጧል። በሌላ በኩል የማዕድንና የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የድርጅቱን ፈቃድ ከዛሬ ጀምሮ ማገዱ ተገልጧል። መለስካቸው አመሃ ዝርዝሩን ይዟል። ትናንት ምሽት ላይ የቪኦኤ ምንጮች እንደገለጹት በደቡብ ኢትዮጵያ በኦሮሚያ ክልል የምትገኘው የአዶላ ከተማ ጸጥታዋ ፈጽሞ ደፍርሶ ነበረ። ምሽቱን ሲሰማ የቆየው የተኩስ ድምፅ ቀላል የሚባል እንዳልነበረም ያረጋግጣሉ። እኛም ዘገባችንን አመሻሹ ላይ ስናጠናቅር በከተማዋ ይሰማ የነበረው የተኩስ ድምፅ ያስተጋባ ነበረ። ለመሆኑ በዚህ ተኩስ የተጎዱ ሰዎች ይኖሩ ይሆን? ከምንጮቻችን አንዱ አቶ ደንበላ ኤደማ በጥንቃቄ ይዣዋለሁ ያሉትን መረጃ አካፍለውናል። ከትናንት እስከ ዛሬ የተገደሉትንና የቆሰሉትን ሰዎች ስም ዝርዝር ይዘዋል። የቆሰሉት ሰባት ናቸው ይላሉ አቶ ደንበላ። ጌንጋር ክክዬ፣ ዲሳ፣ ጫላ ንሱማ፣ ደንበላ አዲሱ፣ አለማየሁ፣ ኔንቆ ሳፋይ፣ ከአዲሳ ኔንቆ። የተገደሉ ሰዎችስ ቁጥር ይታወቃል? አዎ፣ አምስት ናቸው። አማንኤል፣ አማን ትግስት፣ የአባቷን ስም አላውቅም፣ ተሰማ አለምቦ፣ አየኖ፣ ጎበዜ ጉታ፣ ዳሪ ይህ እነዚህ ሁሉ ትላንትና ምሽቱን የተገደሉ እና የቆሰሉ ሰዎች ናቸው ወይስ ዛሬ ጠዋትም ተኩሱ ነበረ? ጉታ ዳሪ ዛሬ ነው የሞተው። ሻክሶ ሲመጣ በመኪና ሾፌር ነው። ይሄ ጉታ ዳሪ እስቲ እንዴት ነው የሞተው? እስቲ እሱን ያብራሩልኝ። ጠዋት አንድ ሰዓት ተኩል አካባቢ ነው ከዛ ከሻክሶ እህቱ በአዶላ ሆስፒታል ወልዳ ያለች፣ እሷን ለመውሰድ ሲመጣ ቀጥታ ጫካ ውስጥ የሆነ ዋሻ ያለ ዋሻ ግራ እናቀኝ ወጡም መኪናው እንዳለ ከፊትም ከኋላም ከግራ እናቀኝም ወንፊት ይሆናል። ሶስት ጥይት ነው በእምብርቱ ገብቶ ከጀርባ ወጥቶ ትንሽ እሱ ሳት ወጣ። ሆስፒታል ከገባ በኋላ ሕይወቱ ያልፈው። ሌሎቹ ትላንትና የሞቱ ናቸው። በጥይት የሞቱ እና እንደዛ ተረጋግጦ የሞቱ ትላንትና ናቸው። በአብዛኛው በጥይት የሞቱ ናቸው። ጭንቅላታቸው የተመታ ጎናቸው የተመታ፣ እንደዛ እንደዛ ያ ሐኪሞች ናቸው እያዩ ወስዶ ሆስፒታል ገብቶ የገነዛቸው። የት ሆስፒታል? አዶላ፣ አዶላ ሆስፒታል። የቆሰሉት የት ናቸው? አሁን የቆሰሉት ሶስቱ አዋሳ ነው ሪፈር የሆኑት። ሌሎች እዛ ሆስፒታል ነው ያሉት አዶላ ነው ያሉት። ሶስቱ ትናንትና ነው ሪፈር የተደረጉ ወደ አዋሳ። አሁን ከዛ በኋላ የህዝቡን አቤቱታ የሚሰማ ሰው አለ ወይንም እንዴት ነው እየተመለሰ ያለው? የህዝቡ ጥያቄ በአስተዳደር በኩል አስተዳደር ምንም አካል አንድም ህዝቡን የሚያይ የለም። ሰራዊቱ ነው ከተማ ወሮ የያዘ ሰራዊቱ ሰውን አናግርም። ምንም የተደረገ ነገር የለም። እንደዚህ አይነት ሁኔታ ነው ያለው። ህዝብን እንደዚህ የሚያረጋጋ ህዝቡ በስጋት በፍራቻ ሱቅ፣ ማንኛውም ገባ እንቅስቃሴ የለም። ሆቴሎች እንደተዘጉ ነው ያሉት። የመንግስት ስራ ይካሄዳል አልተካሄደም። ከሰኞ ጀምሮ ምንም የተካሄደ ነገር የለም። እኔም አገናግሬያቸዋለሁ እሱ ታስሯል እርግጠኛ ነው ታስረዋል ታስሯል አሉኝ እኔ በእኔ አላየሁም ወደዛ አያስጠጉኑ አሁን ከፖሊሱ ተቀብለው በቃ ሰው ወዳ ወደ እንዳይንቀሳቀስ እኔም ወጣ ብዬ ነው እንደ ትላንትናው ከሰው ነው መረጃ እየወሰድኩኝ ሆስፒታል ገብቼ ነው ይህን ሁላ መረጃ አሁን ያሰባሰብኩኝ። መንቀሳቀስ አይቻልም በቃ እንደታሰረ ነው። የአቶ ጫላ ዋሬን መታሰር ወይንም አሁንም በነፃነት ይኑሩ ለማወቅ ስልክ ደውዬላቸው ነበረ። ስልካቸው ግን አይመልስም። አሁንም ያሉበትን ሁኔታ ከሌላ ምንጭ ለማረጋገጥ አልቻልኩም። በሌላ በኩል ደግሞ በአጋዋዊ ወረዳ በአይዲማ ከተማ በርከት ላሉ ቀናት ህዝቡ የሚድሮክ ኩባንያ በለገደንቢ ወርቅ ማዕድን ሥራ ሳቢያ አድርሰዋል ያለውን የአካባቢ ብክለትና በሰውና በእንስሳት ላይ አስከትሏል ያለውን ጉዳት በጽኑ ሲቃወም መሰንበቱን የአካባቢ ነዋሪዎች ለቪኦኤ ተናግረዋል። አቶ ነጌሳ ጉራቻ፣ የሰበቱም ቀበሌ ህዝቡ ወጥቶ በሰላማዊ መንገድ ሱን እያሰማ ነው። መንግስት ስማን እየዘረፈን ያለው በልማት ስም፣ በኢንቨስትመንት ስም በኬሚካል እየጨረሰን ያለው ድርጅት ይነሳልን፣ ይዘጋልን። በሰላማዊ መንገድ ምንም ሳይነኩ የሰውንም ቤት ሳይነኩ ሰላማዊ መንገድ ወጥቶ የራሱን ተቃውሞ እየገለጠ ነው። ማንም ግን ሊሰማ አልቻለም። ህዝቡን ሊያዳምጥ የሚችል ማንም አካል እስካሁን አልተገኘም። የኦሮሚያ ብሔራዊ ክልላዊ መንግስት ቢሆን መልስ ልትሰጥ ወደዚህ መቶ ይሄ ያለ ቤን ምንም ድምፅ ድምፁን ሊያሰማ አልቻለም። ህዝቡ መንገድ ላይ ወጥቶ እሱን ተቃውሞ ድምፅ እያሰማ ነው። የመከላከያ ሚኒስትሩ ባለፈው ወደ አዶላም ወደ ሻኪሶም መጥተዋል ሲባል ሰምቼ ነበረ። ይህ እውነት አይደለም። እሱም መጥቶ ነበረ። አጥጋቢው መልስ ሊሰጥ አልቻለም። ምክንያቱም ቀንስጡኝ ህዝቡን አማክሩ፣ አሳምኑ ነው የተባለው እና በቂ ጊዜ ተሰጥቷቸዋል የሚሉት እርሶ ምንም አሁን ህዝቡ የሚፈልጎ እዛ አካባቢ ላይ ይሁዳ እየተወለደ ነው። ስድስት ችግር ያለው ሆዱም ሆዱም ሚሄድ እየተወለደ ነው። ልማታዊ ኢንቨስትመንት ከመጣ እኛ አንቃወምም፣ ምክንያቱም ኢንቨስትመንት የሚጠላ ማንም የለም። ግን ህዝቡን የሚጨርስ ይህ ጄኖሳይድ ነው። በቃ ይህን ህዝብ ለማጥፋት ስለተፈለገ አሁን እኛ ይህ ሚድሮክ የሚባለውን ድርጅት ቶታል አንፈልግ። የወረዳውን አስተዳዳሪ አቶ ደስታ ጨሪን ይህ ችግር ይገኝ እንደሆነና ተቃውሞውም በእርግጥ በይፋ እየተካሄደ ነው የሚል ጥያቄ አንስቼላቸው ነበረ። ችግሩ አለ ከዚህ በፊትም ህዝብ እየጠየቀ ነበረ፣ እየታገለም ነበረ። አመራሮችንም እየጠየቁ ነው የቆዩት ከኛ ጭምር መፍትሄ እንዲያገኝ፣ ሊባት እንዲገኝ ለወደፊትም፣ ባለፈው አመትም የተከተተው ችግር ከባድ ስለሆነ በኬሚካል ምክንያት ህዝቡ እያለቀ ስለሆነ አካል ጎደሎ እየተወለደ ነው። እንስሳ ራሱ ሙሉ አካል ያልሆነ ነው እየተወለደ ያለው ሶ ወንድና ሴት ራሱ ማጋባት እየፈራ ነው። ወጣቶቹ እንዴት እናገባለን ብሎ በስጋት ውስጥ ነው ያሉት። በሌላ በኩል ደግሞ ባላት ጋር የሆኑት ልጅ እንዴት ምንን ልጅ እንፈጥራለን ብሎ እየሰጉ ነው። ፍረት ውስጥ ነው ያለ። ነው ያው ጥያቄ ለመንግስትም እያቀረብ ነው። እስካሁን መፍትሄ አላገኘ እየጠየቁ ነው። ምንድን ነው አሁን በላይ ባለስልጣናት ለእናንተ የሚሰጣችሁ መልስ ምንድን ነው? ከዚህ አጣራፊ ከሆነ ችግር አኳያ ጋለጠኛ አካል ተጠንቶ ከዚህ በፊት የተከሰተው ችግር በኬሚካል ምክንያት ስለሆነ ይጣራልን ተብሎ ተጠይቆ ነበረ። ያ ማልስ በትክክል ተጠንቶ ውጤቱ ለዚህም ሳይነገር ነገር ነው ታዲሱ ዋልደማ የሚባል ወሬ የተሰማው አሁን ማሁን ያለበት ያው እዚህ መንግስትም ጠይቋል። ጊዜ ይሰጠን፣ ተወያይተን ማልስ እንሰጣለን። ለህብረተሰባችን የማይሆን ኢንቨስትመንት አይሆንም፣ እናቆማለን ብሎ መንግስት አካልም እያወያየ ነበረ አቁመናል የሚል መልስ አልተሰጠም። ጊ ለህዝባችን የማይሆን ኢንቨስትመንት ስለማያስፈልግን ተወያይተንበት መልስ እንሰጣለን። ህዝብም ወጣት ሽማግሌ፣ ሁሉም በትዕግስት ይጠብቅን ነው የማግስት ምላሽ። እርስዎ እስካሁን ድረስ ምክንያቱም በአካባቢ ያሉ ባለስልጣን ነትና ነው ይህን የምጠይቀው ምንድን ነው ለእርስዎ ከህዝቡ ጋር ተመካክረው እንደ የተሻለ እስከዚያ ድረስ በተረጋጋ ሁኔታ እንዲቀጥል ህይወት ምን እያደረጉ ነው በራሳችን በኩል ህዝቡ የራሱን ድምፅ በተገቢ ሁኔታ ለመንግስት እያሰማ ነው። የምናካሄደው የጥያቄም በሰላማዊ በኩል መሄድ እንዳለበት ነው። ህዝቡም በሪብሻ ሶ ተረባብሾ እንዳረበ የሰው ህይወት በሚያጠፋ መልኩ ሳይሆን በትክክል ጥያቄው መጠየቅ አለበት። ያው ይሄን መንገድ አዚዘን እኛን በስርዓት መንግስት መመለስ የምችል የመንግስቱ ምላሽ እንጠብቃለን። እስከዛ በትዕግስት በትዕግስት መጠበቅ አለብን። የሆነ የምንለው ግን የኢትዮጵያ መንግስት ይህን ነገር ላይ አስቸኳይ መፍትሄ መስራት አለበት። የሰው ቦት እየጠፋበት ስለሆነ አፋጣኝ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም። አዶላ ኢንተርፕራይዝ ራሱ ሚባል አለ እኛ አካባቢ በብዙ አመታት እየሰራ ነው የቆዩት። አሁንም እስከዛሬ ድረስ የሚጠቀሙት የቆዩት ሜርኩሪ መሬት ውስጥ ነው አለ ከዋጋ እየጠጣ ነው እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው እኛም እያለ ያለ ነው። አብዛኛው ኬሚካል ጋር የተያዘ ችግር መፍትሄ የማግኘት ያለበት ነገር ስለሆነ በፍጥነት ምላሽ መሰጠት አለበት ነው። ዛሬ የፋና ብሮድካስት ኮርፖሬሽን ባሰራጨው ዜና የሚድሮክ ጎልድ የለጋ ደምቢ የወርቅ ማዕድን ማውጣት ፈቃድ ከዛሬ ጀምሮ መታገዱን አስታውቋል። ፋና የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴርን ኮሚኒኬሽንስ ዲሬክተር በመጥቀስ የነበረው አዋጅ የሚድሮክ ጎልድ የለገደንቢ ወርቅ ማዕድን ማውጣት ፈቃድ ዕድሳት እንዲደረግ እንደሚፈቅድና የኩባንያው የወርቅ አመራረት ሂደት በአካባቢው ችግር የፈጠረ መሆኑን ሚኒስቴሩ እንዳመነበት አውስተዋል። ለፋና ኮርፖሬት መግለጫውን የሰጡት አቶ ባጫ ፋጂ ጥናት እንደሚካሄድ ገልጸው ጥናቱ በገለልተኛ አካል ከፌዴራል እስከ ቀበሌ ያሉ አመራሮችንና ባለድርሻ አካላትን ባሳተፈ መልኩ እንደሚካሄድ ተናግረዋል። የኩባንያው ወርቅ የማምረት ሂደት መቀጠል ያለመቀጠል ሂደትም በጥናቱ ውጤት የተመሠረተ መሆኑንም የፋና ኮርፖሬት ዜና አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በባህር ዳር ከተማ ቅዱስ ጊዮርጊስ ቤተክርስቲያን ተጠልለው የሚገኙት ከቤኒሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግስት ያቀረቡት የመልሶ መቋቋም ጥያቄ እስካሁን ምላሽ አለማግኘቱን ገልጸው በአካባቢው ሰው እርዳታ እስካሁን በቤተ ክርስቲያን ደጅ ተጠለው እንደሚገኙ በአስተባባሪያቸው አማካኝነት ተናግረዋል። ጽዮን ግርማ ዝርዝር አላት። ከቤንሻንጉል ጉሙዝ ክልል ካማሽ ዞን በለው ጃፎይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው ከተፈናቀሉ 527 አባወራዎች ውስጥ 160ው እስካሁን ባህር ዳር ከተማ ጊዮርጊስ ቤተክርስቲያን ግቢ ውስጥ ተጠልለው እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ተናግረዋል። በክልሉ በእርሻ በከብት ማርባትና በንግድ ስራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች እናቶችና ህጻናት ጭምር በቤተ ክርስቲያኑ ግቢ ውስጥ ተጠልለው እንደሚገኙም ገልጸዋል። ጥያቄያቸውን ወደ አማራ ክልል መንግስት ይዘው ከሄዱ ስምንት አስተባባሪዎች መካከል አንዱ እንደሆነ የገለጹልን አቶ አበባው ጌትነትን ማምሻውን በስልክ አነጋግሬያቸው ነበር ዛሬ ስለሚገኙበት ሁኔታ ጠይቂያቸዋለሁ። ዛሬ የምንገኘው ያው በቅዱስ ጊዮርጊስ ሰዓት በቤተ ክርስቲያን ውስጥ ነው ያለን። ባህር ዳር ህዝብ በተለያየ መንገድ እያረዳና እየገደሰ ነው ያለው። በጣም ከዚህ በዳር የማይባል ድጋፍ እያደረገልን ነው። እና ያው እንግዲህ ለዘላቂ መፍትሄ እስክንበቃ ድረስ ህብረተሰቡ ከጎናችን እንደማይለይ ነው እየነገረን ያለው ያው እንደዚህ ነው የምንገኘው። ከክልሉ መንግስትም ሆነ ከቤንሻንጉል ክልል መንግስት የሚመለከታቸው አካላት ወይም ከፌዴራል መጥቶ ያነጋገራችሁ ሰው አለ? ቤተ ክርስቲያን ውስጥ ከሆናችሁ በኋላ ማንም መጥቶ አላነጋገረንም እስካሁን ድረስ። እዚህ ቤተ ክርስቲያን ተገባን፣ እንግዲህ ሳምንታችን ሰኞ እለት ነው ያለፈው። አንድም የመንግስት አካል መጥቶ ከየትኛውም አቅጣጫ ያነጋገረን የመንግስት አካል የለም። እኛም ምደን ወደ ቢሮ ለማናገር ሞክረን ነበር። ሁለት ጊዜ ሙከራ አድርገን ነበር ለቢሮው ያው ከባህር ዳር አስተዳደር በአመት አማራ ክልል ዋና አስተዳደር ቢሮ ሁለት ሄደን ነበር። ያው አላፊዎችንም ሆነ ያው የበታቾችን ማግኘት አልቻለም። ስብሰባ ላይ ናቸው፣ አሁን የሉም በሀገርም የሉም፣ ለስብሰባ ሂደዋል። እየሰባ ያው ሁለት የተመላልሰን በከንቱ ደክመን ተመልሰናል። ለሊቀ ጳጳስ አቡነ አብርሃም ያቀረባችሁ ጥያቄ፣ ባለፈው ባነጋገርኩት ወቅት ለሳቸው በቤተ ክርስቲያን በኩል ሽምግልና ወደ መንግስት ልከናል ብለውን ነበርና ያ መልእክትስ አልመጣላችሁም ወይም የተነገራችሁ ነገር አለ ወደ ውጭ ቤተ ክርስቲያን ስንገባ በመጀመሪያ አቡነ አብርሃምን ነበረ ያው ጠይቀን የገባ ነው። የጠየቅንም ከመንግስት በኩል ያው ተስፋ የሚያስቆርጥ መልሱ ስላገኘነ እና ይሄንን ተስፋ የሚያጭር የሀገር ሽማግሌና የሃይማኖት አባቱ ዘቦታ ወደው ሽምግልና እንዲጠይቁልን ነበረ የጠየቅ ነው። እና ያው እሳቸውም ችግር የለውም ልጆች፣ እናንተ ወንጀል እዛችሁ መንግስትን አስቀይማችሁ እንዳትገኙ እንጂ እኔ ያው እስከ ተቻለ ድረስ ከሶስተኛ ወገን ከራሴ ጀምሮ እስከ ሶስተኛ ወገን ድረስ ጠይቃለሁኝ እንግዲህ ከእግዚአብሔር ጋር መፍትሄ እንዲመጣ ጥራለሁ በማለት ነው እንግዲህ ወደ ቤተክርስቲያን ተጠግተን እንድንቀመጥ ያስጠጉንና በዚህ ቦታ እንድንቆይ ያደረጉም። እሺ፣ ስለዚህ ያ መልእክትስ አልመጣላችሁም ወይም እየተነገራችሁ ነገር አለ? የለም። እስካሁን ድረስ ሽማግሎችን ማለዱ። አቡነ አብርሃምን በወቅቱ ያው ስራ ስለሚዛባቸው ለሽኖ ወደ ስብሰባ ወደ አዲስ አበባ ሄደው ነበር። በወቅቱ አቶ ገዱም ደግሞ የሉም ነበረ ለስብሰባ እንደወጡ በሀገር የሉም ነበር። በዚህ በዚህ ምክንያት እንግዲህ እስካሁን ድረስ እና ሽማግሌዎች ተልከው ያመጡልን መልስ የለም እና ገና አልሄዱም ሽማግሌዎች። አሁን በምን ሁኔታ ላይ ነው የምትገኙት? ቤተ ክርስቲያን ውስጥ መጠለያ ኖሮ ወይም ዳስ ተሰርቶ ነው ያላችሁት? ሜዳ ላይ ነው ያላችሁት? በምን ሁኔታ ላይ ነው የምትገኙት? ያለ ነው በሜዳ ላይ ነው ያለ ነው ለጊዜው ዝናብ አሁን አጋጣሚ ዛመና ይታያል እንግዲህ ዝናብ ከጣለ ምን እንደምንሆን አናቅም ቤተ ክርስቲያኗ የተወሰኑ ቆርቆሮ የተሰሩ ዳሶች አሉ ከእነሱ እንድንጠጋ ያው ፈቅደውልናል ከዚህ በስተቀር ሜዳ ላይ ነው የምናድረው፣ ሜዳ ላይ ነው ያለነው። ያው ከአሁን እስካሁን ድረስ የባህር ዳር ከተማ ነዋሪዎች እየሰጧችሁ ያለው እርዳታ እና አገልግሎት እያገኛችሁ ያላችሁት ምን ምንድን ነው? አሁን አንዳንድ ድርጅቶች እና አንዳንድ ማህበራቶች እስከ አልባሳት በቃ አንድ ማህበራት እንግዲህ ስሙ እንዳይገለጽ የጠቀሰ ማህበራት አምሳ ሺህ ብር በማውጣት ነው ለመቶ ስልሳ ሰዎች ልብስ፣ ብርድ ልብስ ገዝቶ ያበረከተው እና ያው በዚህ ላይ አንዳንድ ሰዎች የልብስ እና የተለያየ እንትን እያወጡ ምንም፣ በልብስ ዙሪያም በምግብም ምንም የጎደለ ነገር የለም። ህብረተሰቡ እንዲሁ እየተቀናጀ እያመጣ እያበላን ነው፣ እያጠጣን ነው። በጥሩ ሁኔታ ላይ ነው ያለነው። እንግዲህ ከፍትህ በስተቀር የጎደለብን የለም። መጀመሪያ ላይ የባህር ዳር ከተማ አስተዳደርን ስታነጋግሩ ወደ ቀያችሁ ወደ ቤንሻንጉል ካልተመለሳችሁ ወደ ቀያችሁና ወደ የተወለዳችሁበት ቦታ ሂዱ እና ኑሮ ጀምሩ ብለውን ነበር ብለዋል። ምናልባት የክልሉ መንግስት በዚህ አቋሙ የሚጸና ከሆነ እናንተ ለምንድን ነው ወደ ቀያችሁ ሄዳችሁ ተበትናችሁ እንደ አዲስ ኑሮ መጀመር አንፈልግም ያላችሁት? ወደዛ ቦታ ወደ ቤኒሻንጉል ምንም የመሄዱ ሀሳብ የለንም እንሄዳለን ብለንም አናስብም። ምክንያቱም ከአንድ እስከ አምስት ጊዜ በባለፈው እንደገለጥኩት ዘግናይ ጭፍጨፋ እና የንብረት ውድመት እየደረሰብን በየጊዜው የሰራ ነውና የለፋንበትን አንጠቀምበት ለበይ እየሰጠን እና ሀይላዊ መንግስት የአማራ ክልል መንግስት ይሄንን ጉዳይ የክልሉ መንግስት ጠይቆ ለእኛ ካሳችንም ሆነ ተገቢውን የወደነውን ንብረታችን የዛን ክልል መንግስት ሊጠይቅልንና ማንነታችን እንዲከበር ከክልሎች ጋር ተናቦ እስከ ታችኛው ወርከን ድረስ ወርዶ ጸረ ሰላሞችን በማስወገድ የእኛን ሰላም ውስጣ ላስከበረልን ድረስ ወደዚያ አንሄድም ብለን ወስነናል። ወደ የቀበሌያችን የሚለው ደግሞ አሁን ቤተሰቦቻችን ቢያንስ ቢያንስ እንኳን በሬዎችን ላሞችን አስረው ነው ሲቀለቡ የሚውሉ የሽሀ ማሳዎች ለደንና ለተሻለ እንዲያገግሙ እየተባሉ ተከልክለው አስረው ነው ላሞችና ከብቶቹ የተለያየ በቃ የእንስሳቶች ታስረው ነው የሚሆኑት። በዚህ ላይ መሬት ደግሞ ጠባብ ናት፣ ያለንበት አካባቢ ህብረተሰባችን በዝቅተኛ ኑሮ የሚኖር ነው። እኛን ተሸክመው ለመኖር ቤተሰቦቻችን አቅሙ የላቸውም። ለዚህ ነው እንግዲህ ወደ ቀያችንንና ወይም ወደ ቤተሰቦቻችን አልንመለስም ያል ነው። ስለዚህ አሁን የእናንተ ጥያቄ ምንድን ነው? ከክልሉ መንግስት የምትፈልጉትና ምን እንዲደረግላችሁ ነው እየጠየቃችሁ ያላችሁት? እኛ ከክልሉ መንግስት የምንፈልገው አሁን ሌላ ክልሎች እንደምኖረው ሙያ እንደነ ትግራይ ያለን ክልሎች እንደዚህ በብሔርም ሆነ በጎሳ ግጭት የደረሰባቸው ችግር የሚመጡን ሰዎች ህብረተሰቡ ጋር በመሆን መንግስት ከጎን በመሆን በክልላቸው ሲያቋቁም እናያለን። የእኛ ክልል ግን ይህንን ሊያደርግልን አልቻለም። እንዲያውም እንዲያየንም አልፈለገም። ስለዚህ አሁንም ጥያቄያችን በተቻለ መንገድ በተቻለ መንገድ በክልላችን መቋቋሚያ በከተማም ሆነ በገጠር አስፍሮ አንድ ቦታ ላይ እኛ እነዚህ በቁጥር የተገለጡን ህዝቦች እንዲያሰፍረንና ከህዝቡ ጋር በመሆን አቋቁሞ የተሻለ ኑሮ እንድንኖር እንዲያደርግን ነው የምንጠይቀው። ጥቅምት አስራ ስድስት ቀን ሁለት ሺህ አስር ዓመተ ምህረት በሁለት ሰዎች ጠብ ምክንያት አንድ የቤንሻንጉል ክልል ተወላጅ ህይወቱ በማለፉ በተቀሰቀሰ ግጭት ብዙ ሰው የተጎዳበት አሰቃቂ ጥቃት መድረሱን እና በዚህም ምክንያት አካባቢውን ጥለው መሰደዳቸውን ተፈናቃዮቹን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አበባው ጌትነት ይህ አሰቃቂ አደጋ ሲደርስብን ያስጠለሉን የኦሮሚያ ክልል ነዋሪዎች ናቸው፣ እነሱን ማመስገን እፈልጋለሁ ይላሉ። በወቅቱ ችግሩ ሲደርስብን ወደ ኦሮሚያ ክልል ድንበር ላይ ነበረ ያለንበት ቦታ። ያው ብዙ እርዳታ አድርጎልናል። የአልባሳትም፣ የትራንስፖርትም፣ የምግብም እርዳታ አድርጎ ወደ ሀገራችን የምናገባበትን ሲስተም ፈጥረው የተወሰኑትን አገራችን በነጻ ትራንስፖርት አዋጠው እንድንገባ የማድረግ እርዳታ ትልቅ እገዛ አድርገውልናል። በጣም ሳመሰግኛቸው ነው ማል የኦሮሞያ ክልል ሕዝቦች በጣም ጥሩ ሁኔታ አድርገውልናል። የኦሮሞያ ክልል ሕዝብ ግን ለእኛ የተለየ ድጋፍ ነው ያደረገልን ከጥቅምት አስራ ሰባት ጀምረው እስከ ያው ቦታውን ለቀን ከዛ ተፈናቅለን ስንወጣ ራሳችንን ለማትረፍ ሩጠን ወደ ኦሮሚያ ክልል ነው የገባ ነው ከዛ ጀምሮ እስከ ሂዳር ሰላሳ ድረስ በወቅቱ የደረሱን ሁሉ እያስጠለሉ ሲጋብዙና ሲያበሉ ሲያጠጡ አሁንም ሲሸኙ ቆይተዋል። የተፈናቃዮቹን መልሶ ማቋቋም ጥያቄ በተመለከተ የአማራ ክልል መንግስት ምላሽ እንዲሰጠን የክልሉን መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ለአንድ ሳምንት ያህል ከፍተኛ ጥረት አድርገናል። ስልካቸው ስለማይነሳ ዛሬ ደግሞ ስለማይሰራ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ የመጽሄት ርዕስ እንሻገራለን። አድማጮች የኢትዮጵያ መከላከያ ሰራዊት በሞያሌ ከተማ የሚገኙ የኦሮሚያና የሶማሌ ክልል የጸጥታ ኃይሎችን ትጥቅ ማስፈታቱን የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው የጠቅላይ ማዘዣ መምሪያ አስታወቀ። ኮማንድ ፖስት በሚል እንግሊዝኛ አጠራር የሚታወቀው ይህው የጠቅላይ መምሪያ ጽፈት ቤት ትላንት ባወጣው መግለጫ በሞያሌ ከተማ ለጠፋው የሰው ሕይወት ተጠያቂዎቹ የታጠቁት ኃይሎች መሆናቸውንም ገልጧል። የሞያሌ ከተማ ነዋሪዎች ግን በአንጻሩ በክልሉ የጸጥታ ኃይሎች ትጥቃቸውን እንዲፈቱ በመደረጉ ደስተኛ አለመሆናቸውን ነው የተናገሩት። የነዋሪዎቹን ስጋት አስመልክቶ በቦረና ዞን የሞያሌ ወረዳ የጸጥታ ቢሮ ኃላፊ አቶ ንጋቱ ካሳሁን የተናገሩትን ጠቅሶ ዘጋቢያችን ግልሞ ዳዊት ተከታዩን ይዞ ቀርቧል። ባለፈው እሁድ በሞያሌ የተከሰተውን ግጭት ተከትለው በከተማዋ የሰፈረው የመከላከያ ኃይል የኦሮሚያ ክልልና የሶማሌ ክልል የጸጥታ ኃይሎች ትጥቅ ማስፈታቱ ታውቋል። አንድ የሙያሌ ከተማ ነዋሪ ሰኞ ዕለት ወደ ከተማዋ የገቡ ተጨማሪ የመከላከያ ኃይል የሙያሌ ፖሊስ ጣቢያን እንደተቆጣጠሩ፣ እንዲሁም በከተማ ያሉትን የኦሮሚያ ፖሊስ ኃይሎችን ትጥቅ እንዳስፈቷቸው ተናግረዋል። ፖሊስን ኦሮሚያ ገረማን ሳኔ ገልሴ ጅርት ኮማንድ ፖስቲ አጋዚን ተዋተመ ጅ ሞናን ፖሊሳ ላኖ ሶማሌ እራቲ የኦሮሚያ ፖሊሶች ወደ ቤታቸው ተመልሰዋል። ኮማንድ ፖስትና አጋዚ ወታደሮች ናቸው ፖሊስ ጣቢያውን ተቆጣጥረው ያሉት። የሶማሌ ልዩ ፖሊሶች በቦታው አልነበሩም። ስለዚህ በቁጥጥር ስር ያዋሏቸውን አላየሁም። አሁን ኅብረተሰቡ ትልቅ ፍራቻ ውስጥ ነው ያለው። ከዚህ በፊት በሰው ሕይወትና ንብረት ጉዳት ስለ ደረሰ ፍርሃት ውስጥ ነን። የኦሮሚያ ፖሊስ ትጥቅ የለውም። በመከላከያ ኃይል ለሚከሰተው እኛ ተጠያቂ እንሆናለን ለሚለው ደግሞ እምነት የለንም። ለምን በፊት ራሱ እነሱ እያሉ ነው ይሄ ጉዳት የደረሰው። አሁን ኮማንድ ፖስት እየተናገረ ባለው ነገር እምነት የለውም ህዝቡ። የኮማንድ ፖስት ሴክሬታሪያት ባለፈው እሁድ በሞያሌ የደረሰውን ግድያ የታጠቁ ኃይሎች ጎራ ለይተው ባካሄዱት የተኩሱ ልውውጥ መሆኑን ገልጸው በርካታ የጦር መሳሪያዎችን መያዙንም አስታውቋል። ትላንትና ዛሬ በሞያሌ የተኩስ ድምፅ ባይሰማም ነዋሪዎች አሁንም ታጣቂዎች ከሶማሌ ክልል መጥተው ጥቃት እንዳያደርሱ ስጋት አላቸው። ኤፍሬም በሞያሌ በንግድ ሥራ የሚተዳደር ወጣት ነው። ባለፈው የካቲት ዘጠኝ የሁለት ልጆች አባት የሆነ ገዛኝ የተባለው ወንድሙ ቦምብ ተወርውሮበት ከተገደለ ወዲህ ከተማዋን ለቆ ወደ ትውልድ ቦታው ሆሳና ተመልሰዋል። የወንድሙን ሞት እንዳየች ነፍሰ ጡር ሚስቱ ነፍሷን ስታ እንደወደቀች እናገራል። እ ገበያ ውስጥ ዘርግቶ የሚሰራበት ቦታ ነበረ። እሱ ላይ ነው ቦምብ ተወርውሮ እንትን ያለው አጋጣሚ። ባለቤቴ በዛ ድንጋጤ ታመመች። መንታ ነበር ያረገዘችው። እሷ ራሱ ከሞት አፋፍ ነው የመጠችው። እግዚአብሔር የሚያስገኝ ደህና ነች አሁን ሆስፒታል ነው ያለ አልተመለሰንም እኛማ በቃ ሽሽጥ ነው ንብረት እንዳለ እኔ ሆቴል ቡቱክ ነበረኝ ጥዬ ነው የወጣሁት ያው አሁን መከላከያ ተቆጣጥሯል የሚባል ነገር አለ ያው ተዘርፎም ሊሆን ይችላል ተቃጥሎም ሊሆን ይችላል አይታወቅም ኤፍሬምን ጨምረው ቁጥራቸው በርካታ የሆኑ ሰዎች ከሞያሌ የንግድ ቤታቸውን ትተው ወይዘሮ አልማዝ አረጋ የሞያሌ ዜሮ ዕለት ቀበሌ ነዋሪ ናቸው። በትንሽ የንግድ ቤት ሻይ ሽጠው አስራ አራት ልጆችን ያስተዳድራሉ። ከቤታቸው በልዩ ፖሊስ እንደተባረሩ ተናግረው፣ ትላንትም ወደ ቤታቸው ሊመለሱ ሲሉ በቦታው በነበሩ የመከላከያ ኃይል እንደተባረሩ ነው የሚናገሩት ና ማንካናምረቡዘነ ፍሪጂ አሳን ፍሪጂ ኮጅራካ ሙጫንት ቀባቴና ማቀባቴ መከላከያ አንካን ትላንት አዋጁን አውጥተው ቤት እንድንከፍት ነገሩን። ቤት እንደ ገባን ልጄ የሆነ ፍሪጅ ነበር፣ እሱን ሲይዝ ለምንድን ነው የምትይዘው ብሎ ተቆጣው አንድ የመከላከያ አባል። ከዚያም እንድንወጣ አዘዙን ከቤታችን። እኛ እቃችንን ተዘርፈናል፣ አሁን ቤታችንን ልናይን የመጣ ነው ስንል፣ እናንተ ራሳችሁ ዘራፊዎች ናችሁ አሉን። ከዛ እረተዉ እኔ አሮጊት ነኝ እንዴት ችዬ ነው የምዘርፈው ብዬ መለስኩላቸው። ሌላኛውን ልጄን ሊመቱብኝ ሲሉ ሸሽተን ወጣን። ነዋሪዎች በአዲስ መልክ አሁን በከተማዋ ሰፍሮ ያለው የመከላከያ ኃይል በሞያሌ ሰላም ያመጣል የሚል ግምት እንደሌላቸው ነው የሚናገሩት። እንደ ምክንያትም ከዚህ በፊት በሞያሌ በደረሱ ጥቃቶች የመከላከያ ኃይል እያየ ነበር ዝም ያለው በሚል ቅሬታ ነው። የነዋሪዎችን ቅሬታ በቦረና ዞን የሞያሌ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ ንጋቱ ካሳሁንም ይጋራሉ። መት ነጋደምታ አዎ፣ እውነት አለው ህዝቡ። ባለፈው በመናኸሪያ አካባቢ ሰዎች በሰላም ተቀምጠው ያለ በገበያ መሃል ቦምብ ተወርሮ ከስልሳ ሰው በላይ ቆስሎ ከአራት በላይ ደግሞ ህይወት አልፏል። በዚህን ጊዜ የፌደራል አባላት በቦታው ነበሩ። ከዚያ በኋላ ራሱ ታጣቂዎች ቦምብ ይዘው እየተንቀሳቀሱ በሕዝብ እጅ ከፍንጅ እየተያዙ ነው። በእነዚህ ሰዎች ላይ ስለ ተወሰደው ወይም እየተወሰደ ስላለው እርምጃ ያየነው ነገር የለም። የባለፈው ግጭት ራሱ የፌዴራል ልዑካንን ማለፍ ከልክለው ነው መንገድ የዘጉት። የዚያን ቀን ቀኑን ሙሉ ጦርነት ሲደረግ ውሎ ነው ሲመሽ የቆመው። የፌዴራል አካል ግጭቱን ለማስቆም ምንም አላደረጉም። ስለዚህ ሕዝቡ ያነሳው ስጋት ተገቢ ነው። ነገም በድጋሜ ይህ ነገር ቢከሰት የመከላከያ ኃይል የወሰደውን እርምጃ ስላዩ እውነታቸውን ነው። ያለውም እውነታ ይሄ ነው። አቶ ንጋቱ የመከላከያ ሰራዊት በሞያሌ የኦሮሚያ ክልል የጸጥታ ኃይሎችን ትጥቅ እንዳስፈታም ገልጸዋል። በሶማሌ ክልል በኩል ግን የጸጥታ ኃይሎች ትጥቅ መፍታታቸውን ተጨባጭ መረጃ እንደሌላቸው አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው እናመሰግናለን። ዓለም አቀፍ የጋዜጠኞች ደህንነት ተሟጋጅ ድርጅት ሲፒጄ የመገናኛ ብዙሃንና ጋዜጠኞች ስራቸውን በነፃነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጻፈ። ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ስራ እያለችና በአስቸኳይ ጊዜ አዋጅ ስር እያለችና በመገናኛ ብዙሀን ላይ የተጣለው አፋኝ ህግ ካልተሻሻለ የፕሬስ ነጻነት ሊረጋገጥ ስለማይችል እነዚህን ሁኔታዎች የአዲሱ ጠቅላይ ሚኒስትር አስተዳደር በአስቸኳይ ማሻሻያ እንዲያደርግበት ድርጅቱ ጠይቋል። ለዝርዝሩ ጽዮን ግርማ ዓለም አቀፉ የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የመገናኛ ብዙኃንና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ የጋዜጠኞች ደህንነትን ለመጠበቅ የሚሰራው ዓለም አቀፍ ድርጅታችን በሀገራችሁ ያለው የመገናኛ ብዙኃን ጭቆና ክፉኛ እንዳሳሰበው ልንገልጽልዎ እንወዳለን በማለት ይጀምራል። ደብዳቤው የተጻፈውም በኢትዮጵያ የተለያዩ አስተሳሰቦችን የሚያካትት ነጻ የመገናኛ ብዙሃን እንዲኖር፣ ዜጎች ከመረጡትና ከፈለጉት ምንጭ መረጃን የማግኘት መብታቸው እንዲከበር ጥሪ ለማቅረብ እንደሆነ ይገልጻል። የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኮይንታል ደብዳቤው ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት ያደረጉትን የመጀመሪያ ንግግር መሰረት በማድረግ እንደተጻፈ ለአሜሪካ ድምጽ ገልጸዋል። ጠቅላይ ሚኒስትሩ በመጀመሪያው ዕለት ንግግራቸው ዲሞክራሲን በሀገሪቱ ለመገንባት፣ በሀገሪቱ የተንሰራፈውን ሙስና ለማጥፋትና የህግ የበላይነትን ለማስከበር እንደሚሰሩ ቃል መግባታቸውን አስታውሰው፣ እነዚህ ጉዳዮች ወደ ተግባር ለመቀየር ነፃ የመገናኛ ብዙሃን በሀገሪቱ መኖር እጅግ አስፈላጊ ነው ብለን እናምናለን ብለዋል። በብዙዎቹ ተቀባይነት ያገኘው አብይ ጉዳይ መንግስቱ ከቀደሙ ስህተቶች ይማራል ያሉት ነው። ይሄ ለእኛ ቁልፍ ጉዳይ ነው። በእርግጠኝነት እኚህ መሪ ትክክለኛውን ድምፅ እያሰሙ ነው። አሁን ጠቅላይ ሚኒስትሩ የተናገሩትን እንዲተገብሩ እንጠይቃለን። በህገ መንግስቱ የተረጋገጠውን በነፃነት የመናገር መብት እንዲያከብሩ እንወተውታለን። ጠቅላይ ሚኒስትሩ አሳካዋለሁ ብለው የገቡትን ቃል ከግብ ለማድረስ ነፃ የመገናኛ ብዙሃን እንዲያብብ መስራት ይገባቸዋል ብለን እናምናለን። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ በሲፒጄ ጥናት መሰረት መንግስት በዚህ በያዝነው ዓመት በሺዎች የሚቆጠሩ እስረኞችን ከእስር ሲለቅ ጋዜጠኞችና ጸሐፊዎችን አብሮ ከእስር በመልቀቁ ምንም አይነት የጋዜጠኛ እስረኛ በእስር ቤት እንደሌለ ጠቅሶ ነገር ግን ይህ ተቀልብሶ ብዙም ሳይቆይ በአስቸኳይ ጊዜ አዋጁ የኢንተርኔት አምደኛው ስዩም ተሾመን፣ እስክንድር ነጋ ተመስገን ደሳለኝ አለኝ በፍቃዱ ኃይሉና ሌሎችም ቢያንስ ወደ ስድስት የሚጠጉ ጋዜጠኞችና ጦማሪያን ታስረው እንደነበር አስታውሷል። የሲፒጂዋ የአፍሪካ ቀንድ ተከራካሪ አንጀላ አሁን ጋዜጠኞቹ ተፈተዋል፣ ነገር ግን የመገናኛ ብዙሀን ነጻነት ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም ብለዋል። ይህን ለማለት ያስገደደኝ የአስቸኳይ ጊዜ አዋጅ በስራ ላይ መሆኑ ነው። የጸጥታ ኃይሎች ህገ መንግስቱን ለመጠበቅ በሚል የፈለጉትን የመገናኛ ብዙሀን የመዝጋት ስልጣን አላቸው። ጋዜጠኞችና ዜጎቹን የማሰል ስልጣን አላቸው። አዋጅ ባለበት ድባብ ጋዜጠኞች ተቆጥበው መናገር ይጀምራሉ። በአጠቃላይ ሲፒጄ በዚህ ደብዳቤ በመገናኛ ብዙኃኑ ላይ የተጣለው አፋኝ የመገናኛ ብዙኃን ህግና ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ህግ እንዲሻሻል፣ ከዚህ በተጨማሪም ጋዜጠኞችን ለማፈን እያገለገለ ያለው የአስቸኳይ ጊዜ አዋጁ እንዲነሳ ጥሪ የሚያቀርብ ነው። የአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር በገቡት ቃል መሰረት ይህንን ተግባራዊ ያደርጋሉ የሚል እምነት ድርጅቱ ስላለው ከደብዳቤው በበለጠ በይፋ ለመነጋገርና ለመወያየት ጥሪውን እንደሚገፋበት አስታውቋል። ደብዳቤው ለጠቅላይ ሚኒስትር አብይ አህመድ ደርሶ እንደሆነና ያገኙት ምላሽ እንዳለ ለአንጀላ ጥያቄ አቅርቤ ላቸው ነበር። ደብዳቤው የተጻፈው በመያዝያ 25 የዓለም መገናኛ ብዙኃን ነጻነት ቀን ሲከበር ነው። ለላክነው ደብዳቤ እውቅና ሰጥተው መቀበላቸውን አልመለሱልንም። ነገር ግን እኛ መወቶታችንን እንቀጥላለን። በአዲሱ ካቢኔት አዲስ የኮሚኒኬሽን ጉዳይ ሚኒስትር ተሹሟል። ከመስሪያ ቤታቸው ጋር ጥያቄዎች ልናነሳበት የምንችልበት አሰራር እንደሚኖር እናምናለን። ጠቅላይ ሚኒስትሩ ዩናይትድ ስቴትስን ከጎበኙ እኔም በኢትዮጵያ ተገኝቼ ላናግራቸው የምችልበት እድል ካገኘሁ የሚያሳስቡንን ጉዳዮች ፊት ለፊት የምናቀርብበት መድረክ እንዲኖር ጠይቃለሁ። የኢትዮጵያ መንግስት ጋዜጠኞችን ዝም ለማሰኘት እያገለገለ የሚገኘውን አፋኝ ህጎች ማሻሻል ካልቻለ መጀመሪያውኑ መታሰር ያልነበረባቸውን ጋዜጠኞች ከእስር በመልቀቅ ብቻ ነፃ ሀገር ሊባል አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ መግለጹን ባለፈው ሳምንት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች በዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ ነው። ፕሮግራሙ ዋሽንግተን ዲሲና አካባቢው የሚሰሩ የተለያዩ የታክሲ ኩባንያዎች ኅብረት ፈጥረው በእንግሊዝኛውም ሕፃረ ቃል ዩቪሲ በሚል ስያሜ ድርጅት ካቋቋሙ አስር ዓመት ሞላቸው ይለናል። የዲሲውን የታክሲ ኩባንያ ዩቪሲ አስረኛ ዓመት በተከበረበት ስነ ስርዓት በስፍራው የተገኘው የኢትዮጵያውያን በአሜሪካ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ከድርጅቱ የሥራ አመራር አባላትና ከእለቱ የበዓሉ ፕሮግራም መሪ ጋር ያካሄደውን ውይይት ለዛሬው ዝግጅቱ እንዲህ አቀናብሮታል። በእንግሊዝኛው ምህፃረ ቃል ዩቪሲ ይሉታል። ዩናይትድ ቬንቸር ኮንሶርቲየም ለማለት ነገሩ። ቅድም ሲል እንደተባለው የታክሲ ኩባንያ ሲሆን ስያሜውም የአንድ የተባበረ ስብስብን ለማመልከት የተሰጠ ነው። እና ዩቪሲ ዋሽንግተን ዲሲ አካባቢ የሚገኙ ወደ ስድስት ያህል የታክሲ ኩባንያዎች ተባብረው አንድነት የፈጠሩበት መጠሪያ መሆኑንም የኩባንያው አመራሮች ይገልጣሉ። ስብስብ ማህበር እንደማለት ነው። ተለያይተው የነበሩ ካምፓኒዎች አላይድ፣ ብላክበርድ፣ ሌግዥሪ፣ ስዊፍት፣ ሲዝን እና ዩሲሲ አንድ ላይ ተዋህደው የመሰረቱት ድርጅት ነው። በተናጠል ከመደራጀት በህብረት ተሰባስበው የበለጠ ተጠናክረው ራዕይ ያለው ነገር ለመስራት ቢጠናከሩ ደግሞ በቁስም በአእምሮ ሁሉም አባላቶቻችን በህብረት የሚያመጡት አስተዋጽኦ እንዳለው በመገንዘብ ዩናይትድ ቬንቸርስ ኮንሶርቲየም ኢንክን የመሰረት ነው። ለጥንካሬያችን ስንል ተሰባስበን የመሰረት ነው ዩቪሲን፣ ከአስር ዓመት በፊት ነው። የዩቪሲ የቦርድ ሊቀመንበር አቶ ደግፌ ሰጠኝ ነበሩ። ግን ዲሲ ውስጥ የታክሲ ኢንዱስትሪ ከ40 ዓመታት በላይ ዕድሜ ያስቆጠረ ሆኖ ሳለ 10 ዓመት ሆነን ብሎ በዓል ማክበር ብርቅና ድንቁ ምን ላይ ነው ቢባል ተገቢ ጥያቄ ይመስላል። እኔም ጠይቅ ያለሁ ነገሩ ግን ወዲህ ነው። አቶ ደግፌም ጠቆም እንዳደረጉት ቁም ነገሩ በኅብረት የመሥራቱ ምስጢር ነው። የተናጠል ሥራ የትማደርስ ነው አርባ ዓመትማ የተናጠል ሆኖ የትም አላደረሰንም ብለው የበኩላቸውን የገለጡት የድርጅቱ ሥራ አስኪያጅ አቶ ኤርምያስ ወሰኑ ናቸው ብንሰባሰብ በካፒታልም ቢሆን በቁሳቁስም ቢሆን በሰውም ኃይል ቢሆን ልንፈጥረው የሚችለው ኃይል እኛንም ደግሞ ወደፊት ከሚመጡ ነገሮች በግለሰብ ደረጃ ይልቅ በጋራ እንፈጥራቸው ኃይሎች ትልቅ ናቸው በሚል ያ ነው የተጀመረው እና ሂደቱ ሶስት ስቴፕ አለው። ከአርባ አመት በፊት በግለሰብ ደረጃ ከአስራ አምስት አመት በፊት ደግሞ በትንንሽ ካምፓኒ ደረጃ እነዚህ አሁን የተዋዱ ስድስቶቹ ካምፓኒዎች በትንንሽ መልኩ ቀደም ብለው ነበሩ እና ከግለሰብ ወደ ትንሽ ስብስብ ከትንሽ ስብስብ ደግሞ ወደ ትልቅ ስብስብ የተሄደበት ሂደት ነው እና እሱን ነው ለማጉላት የተሞከረው። በዚህኛው አስረኛው ዓመት ሦስተኛው እንግዳዬ አቶ አበበ በለው ነው። የዩቪሲ አስረኛ ዓመት ሲከበር ፕሮግራሙን ሲመራና በርከት ያሉ ነገሮችንም ሲያብራራ ስለነበር እርሱም ራሱ በታክሲው ቢዝነስ ስላለበት ነው የጋበዝኩት እንጂ በአዲስ ድምፅ ራዲዮ አዘጋጅነቱ አይደለም። እና ከተመሠረቱ አርባና ሀምሳ ዓመት የሞላቸው ድርጅቶች ባሉበት አገር ይልቁንም ለኢትዮጵያውያን በአሜሪካ ፕሮግራም አድማጮቼ ከሚኖረው ጠቀሜታ አኳያ ዩቪሲ ከተመሠረተ አስር ዓመት ሞላው ብሎ ነገር ምንድን ነው ብዬ ተደጋጋሚ ጥያቄ አቅርቤ ነበር። አሁን ተራው ያበበ ነው። ትልቁ የዚህ ዩቪሲ የተባለው ካምፓኒ አስረኛ ዓመት መከበር የተለየ የሆነበት ምክንያት ኢትዮጵያውያን ታክሲ ነጆች፣ አንዳንዶች ተቀጥረው፣ አንዳንዶች ተከራይተው አንዳንዶች ገዝተው የሚነዱት ታክሲ ነው የነበረው። የሚያደርጉት ወጥተው ያገኟትን ለቅመው መግባት ነው። ከዛ በኋላ በካምፓኒው የሚገኘው ጥቅም አይመለከታቸውም። እነሱ ዝም ብለው የተለያየ ነገር ይከፍላሉ። ያው የካምፓኒው ባለቤት ነው ያንን የሚያገኘው። አንደኛ። ሁለተኛ ዩኒየን ስለሌላቸው መብታቸውን የማስከበር አቅምም የላቸውም። ከካምፓኒው ባለቤት ጋር ክርክር ቢመጣም አቅም የላቸውም። ስላልተባበሩ በመንግስት የሚወጡ የታክሲ መንዳትን ህግ የሚመለከቱ ነገሮችን ለማስተባበር ባለሀብት ስላልሆኑ ብዙም ጉልበት የላቸውም። ስለዚህ በአቋራጭ ምንድን ነው ኢትዮጵያውያኑ ያሰበው? አንደኛ እስከ ስልሳ አምስት ፐርሰንት በላይ የዲሲ ታክሲ አሽከርካሪዎች ኢትዮጵያውያን ነን። ያ ማለት የኢንዱስትሪው ከፍተኛ ሀይልኛ ላይ ነው ያለው። ስለዚህ ዩኒየን ፈጥረን፣ ህብረት ፈጥረን መብታችን ለማስከበር ቢያቅተን፣ እንዲያውም ለምን ባለ ሀብት አይሆንም የታክሲ ካምፓኒው ባለ ሀብት አይሆንም እና ታክሲ ካምፓኒው የሚያገኘውንም ትርፍ እየበላን መብታችንም እያስከበርን መንግስት ደግሞ እንደምታውቀው በተናጠል በሰራተኝነት ከምትሞግተው ይልቅ ባለሀብት ቢዝነስ ፐርሰን ሆነ ስትከራከረው የመንግስት ተመራጮች ሁሉ ለአንተ የበለጠ አስተያየት አላቸው። የዚህ ሀገር ደንብ እንደዚህ ነው። ስለዚህ ይሄን የታክሲ ኢንዱስትሪ አንድም ባለቤት እንድንሆን ሁለትም መብታችን በአቋራጭ እንደ ባለሀብትም እንደ አሽከርካሪም ለማስከበር እንዲረዳን አስራ ስምንት ዓመት ሙሉ ስንፋጭ ስንጋጭ ቆይተን የዛሬ አስር ዓመት ግን እነዚህ ስድስቱ አንድ ላይ ሆኑና በትንሽ ካፒታል ተነስተን አሁን በጣም ጥሩ የሚባል በኢትዮጵያን የጋራ ኢንቨስትመንት ታሪክ ሲታይ እኔ መቼም ከትልልቆቹ አንዱ ነው ወይም ትልቁ ነው ብዬ ነው ማስበው። በአጭሩ ለኢትዮጵያን ምሳሌ የሚሆነው ምንድን ነው? በአሜሪካን ሀገር በተናጠል ባለችን ገንዘብ ሰበን መግዛት ይቻል ይሆናል፣ ግሮሰሪ መክፈት ይቻል ይሆናል። እንዲህ አጭር አጭር ነች። ግን ሪሶርሳችን አንድ ላይ ብናደርገው፣ በተለይ ደግሞ አንድ ላይ የምንሰራ ባለ ታክሲዎች ገንዘቡን አንድ ላይ አድርገን እንዳለ ኢንዱስትሪውን የራሳችን ለማድረግ ብንሞከር አይቻልም ወይ ብለን ነበር የተነሳ ነው። ያ እየተሳካኝ ነው አሜሪካ በአብዛኛውም ዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ጥረው ግረው ላባቸውንም አንጠፍጥፈው ከሚሠሩት ሥራ አንዱ የትራንስፖርት አገልግሎት ነው። የሆስፒታል አምቡላንሶች፣ አውቶቡሶች፣ የሆቴል ቤት ሰርቪስ መኪናዎች፣ የግለሰብ የቤት መኪኖች በመንዳት የሚተዳደሩ ብዙ አሉ። የሚበዙት ግን በታክሲ መንዳቱ ዘርፍ የተሰማሩ ናቸው። ሆኖም ዛሬ ኢትዮጵያውያን ከመንዳቱ አልፈው ባለቤቶች ወደ መሆን ተሸጋግረዋል። የታክሲ ኩባንያውን መቆጣጠር ችለዋል። ለዚህ ምስክሩ ደግሞ በጥቂት መቶዎች የሚቆጠሩ ኢትዮጵያውያን የተናጠል ኩባንያዎቻቸውን ወደ አንድ አስተባብረው አንድ ጠንካራ ኩባንያ የማቋቋማቸው ጉዳይ ነው። ይህም ዛሬ እየተወያየንበት ያለው ዩቪሲ ግሃድ ምስክር ሆኗል። እርግጥ ነው ዩቪሲን ለአብነት ብናቀርብም ዲሲ ውስጥ ሌሎች ኩባንያዎችም አሉ ብቻ ግን ኢትዮጵያውያን ተባብረው መብላት እንጂ ተባብረው መስራት አይሆንላቸውም ተብሎ የተሰጠን ስም የሐሰት መሆኑንም አስመስክረናል ብለዋል። እንግዶቼ እንደገና የዩቪሲ የቦርድ ሊቀ መንበር አቶ ደግፌ ዋሽንግተን ዲሲ ውስጥ እያንዳንዱ ግለሰብ የራሱን የሆነ መኪና ገዝቶ ኢንሹራንስ እየገዛ በአንድ የታክሲ ካምፓኒ ስም መንዳት ይችላል። ከዚያ በተረፈ ከዚህ ከሚገኘው ገቢ የሚያገኘው ሪተርን ወይም ደግሞ ጥቅም የለውም ልክ እንደ ኪራይ ቤት ማለት ነው። የሚጠቀምበት ዩቪሲ ግን የሚለየው ምንድን ነው? እያንዳንዱ ይሄንን ካምፓኒ ሲመሰርቱ የተወሰነ ገንዘብ አዋጥተው ነው። ያ ማለት ሼር ሆልደር ወይም ደግሞ የአክሲዮን ባለ ድርሻ ሆነዋል። ባለቤት ናቸው የዚህ ይሄ ካምፓኒ ከሚያተርፈውም ትርፍ እንደገና ይካፈላል ማለት ነው እና ከሌሎቹ የሚለየው ቀለም ቀብቶ ዝም ብሎ መንዳት አይደለም አሁን የካፒታሉን ባለቤቶች ናቸው። ከሚገኘው ጥቅም ትርፍ ማለት ነው ዲቪደንድ ያገኛሉ። ልዩነቱ ይሄ ነው። ያኔ ስንመሰረት ሶስት መቶ ሼር ሆልደሮች ናቸው። ይሄ ሕንጻ የሶስት መቶውም ነው። ሌሎቹም በውስጡ የሚገኙ የጋራዥ ስራዎች አሉ። የመኪናዎች የሚከራዩ አሉ። ሌሎችም የመሳሰሉ ስራዎች የሚገኘውን ትርፍ ሁሉም ሶስት መቶ እኩል ይካፈላሉ ማለት ነው። ከፍተኛ የሆነ ገንዘብ አለ። እኛ እየሰራን ለሰው የምንሰጠው ለራሳችን ማድረግ ስንችል ያልቻልነውም ባለመተባበር እና አቅማችን ሪሶርሳችን አንድ ላይ አድርገን ባለመሞከራችን ነው። ይሄን አስራ ስምንት አመት ብሎ ተጨቃጭቀን ነው እዚህ የደረስነው እና ብዙ ነገር ተምረንበታል። እዚህ ለአድማጮች እኔ ትልቅ ምሳሌ የሚሆነው ምንድነው ነው ኢትዮጵያውያን በማንኛውም ሙያ ያላችሁ ተሰባስባችሁ ገንዘባችንና እውቀታችሁን አንድ ላይ አድርጋችሁ ለመስራት ብትሞክሩ እዚህ ሀገር እንዲሁ ዝም ብለን የዕለት ዕለት ሰራተኛ ብቻ ሆነን ማለቅ የለብንም። ዝም ብለን መኪና ጠብቀን ወይ ሹፌር ሆነን ወይ አንዳንድ ቦታ ላይ ተቀጥረን ብቻ ማለቅ የለብንም። የራሳችን የሆነ ለልጆች የሚሰርት አንድ ድርጅት ፈጥሮ መሄድ ብዙ ምሳሌ ቢሰጥ ደስ ይለኛል። ሌሎች ኮሚኒቲዎች ያደረጉት ደግሞ የሚገርም፣ የታክሲ መንዳት ለኢትዮጵያውያን ምሳሌ የሚሆነው ዋሽንግተን ብቻ አይደለም። ማጆሪቲው ኢትዮጵያዊ በአሜሪካ ያለ የሚሰራው ስራ ነው ብል ማፍርበት አለ። ሲያት ብትሄድ በጣም ብዙ ኢትዮጵያዊ፣ በአትላንታ ብትሄድ፣ ቦስተን፣ የትም ከተማ ሄድ በጣም ብዙ ታክሲ ነጅ ኢትዮጵያዊ ታገኛል። እና ምሳሌነታችን ምንድን ነው? እኛ ሰርተን ለሰው የምንሰጠውን እንኳን እጃችን ላይ እናስገባው ከሌላ ከማግኘታችን በፊት እኛ ራሳችን። ወደ አቶ ኤርሚያስ ይሄዳለሁ። ስብሰባው ላይ እንዳየሁት፣ እናንተም ቀደም ሲል ጠቆም እንዳደረጋችሁት፣ ዩቪሲ ብዙ ሰራተኞች ቀጥሮ ያሰራል። ትልቅ ቢሮ ነው፣ ገራዥ አለው። ምን ያህል ኢትዮጵያውያን ኢትዮጵያውያን ናቸው እነዚህ ብዬ አስባለሁ። የዚህም ሀገር ሰዎች ይኖሩ ይችላሉ፣ ግን ስንት ናቸው? ስለ ቢሮ ስትንሽ ግለጡልን አቶ ኤርሚያስ። ያው በአብዛኛው ኢትዮጵያውያ ኖች ናቸው ሰራተኞቹ። ስንት አሉ? በአብዛኛው ማለት ይቻላል እንጂ የውጭ ኮንትራክተሮች አሉ። ያው በዲቴል ብሄድልህ ያው አንድ ማኔጀር አለው፣ ጠቅላላ ስራ አስኪያጅ፣ ኦፕሬሽን ማኔጀር አለው። ከዛ ቀጥሎ ሁለት የሂሳብ ሰራተኞች አሉት፣ አራት የከስተመር ሰርቪስን የሚሰሩ የህዝብ ግንኙነት እንደማለት ነው እንግዲህ በአማርኛ ከተናገር ልብዬ ነው። እሺ የክሬዲት ካርድ ሲስተም እኛ ጋር ከአንድ ሺ ስምንት መቶ በላይ ሰዎች ተጠቃሚዎች አሉ፣ እና ያንን ቴክኒክ የሚሰሩ ሁለት ቴክኒሽያኖች አሉን። በመካኒክ ደረጃ ሰባት ሰዎች አሉን። ከሰባቱ ሶስቱ የዚህ አገር ሰዎች ናቸው፣ አራቶቹ ኢትዮጵያኖች ናቸው። በጠቅላላው አስራ ሰባት በቀጥታና አምስት የውጭ ኮንትራክተሮች የሚሰሩበት ካምፓኒ ነው። የታክሲን ጉዳይ ስናነሳ ብዙ ጊዜ ቅሬታ ከተጠቃሚው ወገን ይሰማል። ከመጠን በላይ ተጠየቅኩ፣ ያለአግባብ ክፈል ተባልኩ ነው። ይሄን ቅሬታ ደግሞ የሚሰማው መስሪያ ቤቱ ነው፣ የታክሲ ፍቃድ የሚሰጠው መስሪያ ቤት። እዛ ተደውሎ ያ ሰውዬው ወይ ፈቃዱ ይነጠቃል። እንደዚህ በዚህ ረገድ የእናንተ መስሪያ ቤት ምን የሚያደርገው ነገር አለ? ቁጥጥርን በተመለከተ። አድማጮች፣ ይህ ፕሮግራም አላበቃም፣ ሁለተኛ ክፍል አለው፣ በመጪው ጊዜ ይቀርባል። አሁን ደግሞ ሴቶችና ቤተሰብ የኡጋንዳ ታዋቂ በሆነው መከረር ዩኒቨርሲቲ በሴት ተማሪዎች ላይ የሚደርሱ የጾታ ጥቃቶችን ለእይታ የሚያቀርብ ሚቱ የተባለው እንቅስቃሴ ተጀምረዋል። የጾታ ጥቃት አድርሰዋል ወይንም ተማሪዎች የጾታ ግንኙነት እንዲያደርጉ ጠይቀዋል በሚል የተከሰሱ የዩኒቨርስቲው መምህራን አግዷል። አንዲት የቀድሞ ዩኒቨርሲቲ ተማሪ የደረሰባትን የጾታ ጥቃት ለማከራሪ ዩኒቨርሲቲው ለመከላከል አርሰራም በሚል ክስ መስርታለች። የቪኦኤ ዘጋቢ ሃሊማ አቶማኒ ከካምፓላ የዘገበችውን ሄኖክ ሰማእግዜር ያቀርበዋል። በምስራቅ አፍሪካ ዋና ከሚባሉ የትምህርት ተቋማት አንዱ የሆነው ማከረሬ ዩኒቨርሲቲ አርባ ሺህ ተማሪዎች አሉት። ተቋሙ የሴት ልጆችን የጾታ ጥቃት ለማስቆም አልቻለም፣ በሚል ትችት በዝቶበታል። ኪሱሌ ሬማ የማኬሬሬ ተማሪ ስትሆን የተሰጣትን የትምህርት ውጤት ለመቃወም ወደ አንድ አስተማሪዋ ቢሮ ስትሄድ የገጠማትን ዘርዝራ ታስረዳለች። አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር እኔ ውጤቴን ልጠይቀው ነው የሄድኩት። በዚህ መሀል ወሲብን ምን አመጣው የሚል ፊት ሳሳየውና ለምን ጠየከኝ ስለው አይ ነገርን ነገር ያነሳዋል ብዬ ነው ብሎ ጉዳዩን ለማስቀየር ሞከረ። ከዚያ ጊዜ ወዲህ ወደ ቢሮው መሄድ አቁምኩ። በማኬሬሪ ዩኒቨርሲቲ በዚህ አመት አንድ የጾታ ጥቃት ውንጀላ የህዝብን ቀልብ የሳበ ሆኗል። ሲልቪያ ታማሌ የህግ ፕሮፌሰር ናቸው። ሳሙን ውዝ አውቶሪቲ ሁ አቢዩዝ ኢት በእነዚህ ተጋላጭ በሆኑ ሴት ተማሪዎች ላይ ጥቃት የሚፈጽሙት አንዳች አይነት የውሳኔ ስልጣን ያላቸው ናቸው። አንዳንዶቹ ተማሪዎች ውጤታቸውን ለመቃወም ሌሎች ደግሞ ከትምህርት ጋር የተያያዙ ጥያቄዎች ያላቸው ናቸው። ፕሮፌሰር ታማሌ ከአንድ አመት በፊት የጾታ ጥቃትን ይፋ ለማድረግ የተቋቋመ ኮሚቴን አዋቅረው መስራት ጀምረዋል። ከአስር አመት በፊት ማከረሬ ሴት ተማሪዎቹ የሚለብሱትን ልብስ አስመልክቶ መመሪያ አውጥቶ እንደነበረ ያስታውሳሉ። that uh, proposal. I told him, supposing I find your lips extremely sexy and, you know, kissable. ይህንን መመሪያ ስቃወም ነበር። እስቲ አስቡት አልኩኝ፣ ከንፈር ስለ አማረኝና መሳም ስለፈለግኩኝ አፍህን በመሐረም ሸፍን ብለህ ምን ይሰማል አልኩ። የሴቶችን ገላ እያዩ የሚማልሉ የወሲብ ስሜት የሚያድርባቸው ካሉ ይሄ እንዴት ነው የሴት ጥፋት? ችግር የሚሆነው የጥቃት ሰለባዎችን መውቀስ በእጅጉ የተሳሳተና ከዋናው ችግር ወይንም ጉዳይ አቅጣጫ የሚያስት ነው። ከአምስት ዓመት በፊት የጾታ ጥቃት ደርሶብኛል በሚል አቤቱታ ያቀረበች የማከሬሬ ዩኒቨርሲቲ ተማሪ ከትምህርት ቤቱ ተባራ ነበር። ዛሬ ክስ መስርታለች። ጉዳዩ በፍርድ ቤት የተያዘ ሲሆን ጠበቃዋ አይዛክ ሴማኬዴ ሁኔታውን የለወጡ እንደ ሃሽታግ ሚቱ ያሉ ዓለም አቀፋዊ እንቅስቃሴዎችን ይጠቅሳሉ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እንስማ። ሰላም ናችሁ። የፕሮግራማችሁ ዘወትር ተከታታይ ነኝ። የተደረገውን ውይይት ተከታትያለሁ። እጅግ በጣም ደስ የምን ነው ሁለቱም የወረኖች በሚሉ ላይ እስማማለሁ። ነገር ግን አንድ ጠርጣሪ ያለኝ አንድ ነገር አለ እንደ ጥያቄ ለሁለቱም ለማቅረብ የሚፈልገው ጠቅላይ ሚኒስትር ዶክተር አብይ በኦሮሚያ ክልል ንግግር ሲያደርጉ ቄሮች ለምን እንደታገሉና ብዙዎቹ ለምን እንዲያለቁ በግልጽ አስቀምጠዋል። ነገር ግን በአማራ ክልል በአማራ ሕዝብ የአማራ ሕዝብ ትልቁ ጥያቄ የወልቃይት ጥያቄ ነው። ለምን በግልጽ አላስ አልተናገሩም? በትግራይ ክልል በመቀሌ ከተማ የተናገረው አለ ብዥታ የሚፈጥር እና ግልጽ የሆነ ነገር ነው። ስለዚህ አንዳንድ ጠርጣሪ እንዲፈጥር የሚያደርግ ነው። ስለዚህ ሁለቱም ምን አስተያየት አላቸው? ከክብሮም እኔ ከሳውዝ አፍሪካ ኢትዮጵያ ለዘላለም ትኖር ሰላስ ለት ሰሎሞን አባተ ሁለት አንተ ጉንት ያልካቸውን ምሁራን አናግረህ ነበረ። እነሱ በሰጡት አስተያየት ላይ ብዙ ለማለት ብቻለም፣ በሁለት ነገር ለማለት ግን እፈልጋለሁ። አንደኛ ወያኔን አውቋለሁ ብሏል ዶክተር ጌታቸው ግን አያውቁትም ብሎም አያውቁትም ያፋያሉ፣ አሁንም አያውቁትም። የሽግግር መንግስት እንዲያቋቁም ዶክተር አብይን የሚጠይቁት ሰው ኢህአዴግን አያውቁትም ማለት ነው። ሁለተኛ ምስጢር ስብሰባ እያደረገው ወያኔዎች እንደዚህ ብለዋል እንደዚህ እንደዚህ ብለዋል ይላሉ። ልዩና ምስጢር ምስጢር ስብሰባ ከሆነ እንዴት አገኙ ነው? ምስጢር ኢንፎርሜሽን የሚያገኙት ከኢሳት ነው፣ እሳቸው ምንጩን አልናገርም ቢሉ። ሁለተኛ ለአብይ ህወሀት ድምፅ አልሰጠም ይላሉ። አሰጣጡ በምስጢር ሆኖ ሳለ እነሱ እንዴት አውቀው ነው? ይሄንን አንድም ድምፅ አላገኘም ከህወሀት የሚሉት በጣም የሚያስገርም ነገር ነው። ብቻ አስተያየታቸው በጣም በጣም አስደንቆኛል። ብዙ ማለት ይቻላል፣ ግን ለአሁኑ ይሄ ይበቃኛል። አመሰግናለሁ። ሰላም ቪዎች እንዴት አላችሁ? ሰላም ናችሁ ወይ? ደረጀ ነኝ የምደውለው ከካናዳ ካልጋሪ ከተማ። ጠቅላይ ሚኒስቴር አብይ ወደ ስልጣን ከመጡ እንግዲህ ወደ አንድ ወር አካባቢ ያለፋቸው ይመስለኛል። በዚህ ጊዜ እጅግ በርካታ ስራዎችን እንደሰሩ ይሰማኛል። በተለይ ግን ረጅም ዘመናት እንዲ ከመንግስቱ ኃይለማርያም ጊዜ ወዲህ ኢትዮጵያውያኖች በተለያዩ የአፍሪካ እስር ቤቶች ሲሰቃዩ እንደነበር እና ማንም አስተዋሽ እንዳልነበራቸው እናንተም በዘገባችሁ በተለያየ ጊዜ በታንዛኒያ፣ ዚምባብዌ እና ወደ ደቡብ አፍሪካ መዳረሻ ባሉት አካባቢዎች በርካታ እስረኞች እንዳሉ ይታወቃል። ማንም ግን ዞር ብሎ ያያቸው የለም። ጠቅላይ ሚኒስትሩ ከሰሩት መልካም ስራ ውስጥ እኔ ልቤን ነካ ያደረገኝ በሱዳን የሚገኙ እስረኞችን ለማስፈታት ጥረት አድርገዋል፣ ቃልም ተገብቷላቸዋል። ዛሬ ደግሞ በዘገባችሁ ከኬንያ ለማስፈታት ጥያቄ አቅርበው የኬንያው ፕሬዚዳንት ኡሁሩ ኬንያታም ይህን ፈቃደኝነታቸውን ገልጸዋል። ይሄ በጣም ደስ የሚል ነገር ነው። ከዘመናት በኋላ ኢትዮጵያውያኖች፣ ኢትዮጵያ ወጣቶች አስተዋሽ ማግኘታቸው ደስ የሚል ነገር ነው። በርቱ በሉልኝ። አመሰግናለሁ። ሰላም ነናንተ ይሁን። ደረጀ ነኝ ባይ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና አዳነች ፍስሐየነን ከአቀናባሪያችን ብርሃን ሀይሉና ከተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን ደህና